የባህል መድረክ ቲያትሩ አራቱ ገጸ ባህሪያት በኢትዮጵያ ታሪክ ውስጥ አስደሳች ቲያትር ለማድረግ ትራጀዲ ላለማድረግ ማለት ነው የቱ ጋን ለውጠው ብለው ሲመካከሩ ነው እንግዲህ፣ ቲያትሩን የምንመርቅበት ቀን ላይ እነ እስክንድር ነጋ ተፈቱ። ከፍተኛ የሆነ ተቃውሞ ኢትዮጵያ ውስጥ ተቀሰቀሰ። በስዊዘርላንድ የተለያዩ ከተማ ቲያትር ቤቶች በመታየት ላይ ያለው የጥቅም መሳፍንት አሊያም በእንግሊዝኛ መጠሪያው ኪንግስ ኦፍ ኢንትረስት የተሰኘው ቲያትር ደራሲና አዘጋጅ አሮኔ ሽጥላ ነበረ። ወጣት አሮኔ ሽጥላ የጥቅም መሳፍንት በሚል የደረሰው ያዘጋጀውና የሚተውንበት ይህ ቲያትር በኢትዮጵያ የታዩት የአምባገንን ስርዓቶች ከምዕራባውያን መንግስታት ጋር ሆነው የህዝቡን የዲሞክራሲ የነጻነት ጥያቄ ሲያጓትቱና ሲያፍኑ እንደቆዩ በወፍ በረር የሚያስቃኝ ነው። ይህ ቲያትር ለመጀመሪያ የካቲት ወር ላይ ስዊዘርላንድ ውስጥ ተመርቆ ለህዝብ እይታ በመድረክ ሊቀርብ ከሰዓታት በፊት ታዋቂው ጋዜጠኛ እስክንድር ነጋን ጨምሮ ፖለቲከኞችና አምደኞች ከአመታት እስር በኋላ በመለቀቃቸው፣ ከቀናት በኋላ ደግሞ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን መልቀቅ ዳግም ሌላ ትዕይንት በቲያትሩ እንዲያካትቱና ቲያትሩ በመደምደሚያው በሀገሪቱ የለውጥ ተስፋ እየታየ ይሆን ሲል ጠይቆ በእንጥልጥል ይደመደማል። በዛሬው ዝግጅታችን የቲያትሩን ዋና አዘጋጅ ወጣት አሮን የሺጥላን ይዘን ስለ ቲያትሩ ይዘት እንዳስሳለን። መልካም ቆይታ። በ1996 ዓ ም በአዲስ አበባ ዩኒቨርሲቲ በቲያትር ስራ ሙያ ተመርቋል። ከምረቃው በኋላ በጋዜጠኝነት ሙያ በተለያዩ ጋዜጦችም ላይ ሰርቷል። አሮን በጋዜጠኝነቱ ሙያ ላይ ሳለ ለፊልም ድርሰትን ጽፎ ሚዜዎቹን ፊልም ለእይታ ካበቃ በኋላ ዳግም ወደ ኪነ ጥበቡ አለም ሙሉ በሙሉ መመለሱን ይናገራል። ሚዜዎቹ ፊልሙም በጀርመኗ መዲና በርሊን የአፍሪቃ ፊልም እይታ ሳምንት ላይ ተጋብዞ ታይቷል። ከዚያም ነው ወደ ስዊዘርላንድ ኑሮውን አድርጎ የፊልም እና የቲያትር ስራ ሙያውን አጠናክሮ የጀመረው። እዚህ ከመጣው በኋላ መጀመሪያ የሰራሁት ዶኪመንታሪ ፊልም ነው። ኢንደፌስ ኦፍ ጎዴን ገን የሚለውን ፊልም በአራት ስዊዘርላንድ ውስጥ በሚኖሩ ስደተኞች ላይ የሚያተኩር ፊልም ነው። አራቱም ከተለያየ ሀገርና ከተለያየ ሃይማኖት ክፍል የመጡ ናቸው። እና በእነሱ ላይ የሚያተኩረው ፊልም በ2012 ተሰርቶ ታየ። ከዛ በኋላ ወደ ቲያትር ነው የገባሁት። በቲያትር ውስጥ መጀመሪያ እንደ ድራማቶርክ ሆኜ በአንድ በስዊዛዊ ዮናስ ግሎፍ ዳይሬክት በሚያደርገው ፕሮጀክት ላይ እኔ የእሱ እንደ አማካሪ ሆኜ ሰራሁኝ። እንደገና ደግሞ ሳሚራሚስ በሚል ሌላ ቲያትር ፕሮጀክት ላይ ፒሱን አብረን ዴቨሎፕ አድርገን ከዛ በኋላ ደግሞ አብረን አቅርበናል። እሱ ቲያትር እንደውም ዋጋዱጉ በነበረው ፊትሞ የቲያትር ፌስቲቫል ላይ ተጋብዞ ዋጋ ዱጉም አሳይተ ነዋል ቡርኪና ፋሶ ሰሚራሚስ የሚባለውን ቲያትር። ከዛ በኋላ ደግሞ የጥቅም መሳፍንትን ኪንግስ ኦፍ ኢንተረስትን ቲያትር ቶክላ ከሚባለው ከአራው ከተማ ከሚገኘው ቲያትር ቤት ጋራ በጋራ ሆነን አሁን ደግሞ እሱን አቅርብ ያለውኝ በዳይሬክተርነትና በራይተርነት ኮንሴፕት ዴቨሎፕ በማድረግ ተሳትፍ ያለ። የጥቅም መሳፍንት በሁለት ኢትዮጵያውያንና እና በሁለት የስዊዘርላንድ ዜጎች በጀርመንኛ ቋንቋ የተተወነ ሲሆን ተዋንያኑ የሚናገሩት በአማርኛና በእንግሊዘኛ፣ ከጀርባ መድረክ ላይ ከተለያዩ ፊልሞች እንዲሁም የፎቶግራፍ መረጃዎች ጋር እየተደገፈ ነው። የቲያትሩ ደራሲና አዘጋጅ አሮን የጥቅም መሳፍንትን ጭብጥ ይዘረዝራል። የጥቅም መሳፍንት ታይትሉ መረዳት እንደሚቻለው ጥቅም መሰረት ያደረጉ የተለያዩ አካላትን ነው። የኢትዮጵያውያን የዲሞክራሲ የነጻነት ጥያቄ ታሪክ ነው ማለት እንችላለን። ስለዚህ የጥቅም መሳፍንት ማለት የኢትዮጵያን ሕዝብ ነጻነት እንዳያገኙ በነሱ ላይ የተጫኑ አምባገን መንግስታት እና ከነሱ ጋር ደግሞ ሆነው ከሚሰሩ የምዕራባውያን መንግስታት እንዴት አድርገው የሕዝቡን ነጻነት ፍላጎት ለዘመ ዘመናት ሲያጓትቱት እንደቆዩ የሚያሳይ ታሪክ ነው። ስለዚህ የጥቅም መሳፍን ማለት እነዚህ የጥቅም ትስስሮችን የሚያሳይ ነው ማለት ነው። ታሪኩም የሚኒሊክና ከአልፍሬድ ኢልክ ታሪክ ይነሳል። አልፍሬድ ኢልክ 1880ዎቹ አካባቢ መጥቶ ወደ ኢትዮጵያ የሚኒሊክ ታማኝ የነበረና ና እስከ አማካሪ የነበረ የመጀመሪያው ውጭ ጉዳይ ሚኒስትር ለመሆን ኢሮፓዊ ነው። ስለዚህ በዛ በቅኝ ግዛት ዘመን የሚታመን ኢሮፓዊ ባልነበረበት ጊዜ የተገኘ ሰው ስለሆነ የነዚህ የሁለቱ ግንኙነት በኋላ ላይም ኢትዮጵያ ራሷን ከቅኝ በምትከላከልበት ጊዜም ረድቶ ከኢትዮጵያ ጎን ሆኖ ብዙ አስተዋጽኦ ያደረገ ሰው ነው። ስለዚህ የእሱ ይህ ግንኙነት ወንድማማችነት ወይ ደግሞ በሰብአዊነት ላይ የተመሰረተ ግንኙነት ነው። ከዛ በኋላ ያሉት ግንኙነቶች ግን በጥቅም ላይ የተመሰረቱ ናቸው በሚል የእሱን ታሪክ እንደ ኮንትራስት ወይ ደግሞ እንደ ንጽጽር አቅርቦ የቀረውን ደግሞ የኢትዮጵያን ታሪክ የሚተርክ ቲያትር ነው። ቲያትሩ በመቀጠል ወደ አጼ ኃይለሥላሴ ዘመነ መንግስት በተለይም የተባበሩት መንግስታት ድርጅት ከመመስረቱ በፊት በነበረው በሊግ ኦፍ About 700,000 Ethiopians were killed, about 2,000 Italians died. I decided to come myself to defend the cause of my people before the Council of the League. ከምኒልክ የጸረ ኮሎኒያሊዝም ጦርነት ቀጥሎ ወደ ኃይለስላሴ ይሄዳል ታሪኩ። በኃይለስላሴ ጊዜ ኢጣሊያ በምትወርበት ጊዜ ሊግ ኦፍ ኔሽን ጄኔቫ መጥቶ እንዳጋጣሚ ስዊዘርላንድ ውስጥ ነው ከ ኃይለስላሴ ንግግሮች ውስጥ ጣሊያን ኢትዮጵያን በወረረች ጊዜ የተናገሩት ፍሬ ነገር ምንድነው ኃይለስላሴ አሁን ያደረጋችሁት የመሳሪያ ማዕቀብ ጣሊያንን የሚጎዳ ሳይሆን ኢትዮጵያን ብቻ የሚጎዳ ነው ፈረንሳይ ና እንግሊዝ ደግሞ ጣሊያንን ማስቀየም ስላልፈለጉ ጉዳዩን ችላ ብለውት ነበር ታሪክ ይፈርዳል አሉ እንዳሉትም ሆነና ጣሊያንም ከጀርመን ጋር አብሮ የሁለተኛውን አለም ጦርነት ጀመሩ ፈረንሳይም ተወረረች። ኃይለሥላሴ ያው ኢትዮጵያ በምትወረርበት ጊዜ ስዊዘርላንድ ውስጥ ጥገኝነት ይጠይቃሉ። ስዊዘርላንድ መንግስት ደግሞ ይከለክላቸዋል። ምክንያቱም ምንድነው ስዊዘርላንድ በጉዳዩ ላይ ገለልተኛነት አቋም ስለፈለገች ማለት ነው፣ ሌሎች ጀርመንና ጣሊያንን ማስቀየም ስላልፈለገች። ስለዚህ ይሄ ራሱ አንድ የጥቅም ግንኙነት ነው። ከዛ በኋላ ኃይለሥላሴ ወደ እንግሊዝ ይሄዳሉ። በኋላ ላይ ሁለተኛ ጦርነት ካለቀ በኋላ ኃይለሥላሴ የተናገሩት ነገር እውነት ሆኖ እንደ ነብይ በመታየታቸው በጣም ታዋቂነትን አገኙ። ከዛ በኋላ ደግሞ ከአንዱ ሀገር ወደ አንዱ ሀገር እየተጋበዙ ጉብኝት ያደረጉ ነበረ። ዛን ጊዜ ደግሞ እንደገና ስዊዘርላንድ መጥተው እንደገና ትምህርት ቤት ተዘግቶ ሕፃናት ውጭ ወጥተው መቶ ሺ የሚቆጠር ህዝብ በርን ላይ ተቀበሏቸው። በኋላም የመሳሪያ ድርጅቶችን ጎበኙ። መሳሪያም ወደ ኢትዮጵያ ተጫነ። ያው ቢዝነሱ ቀጠለ ማለት ነው። በዓለም ላይ የካፒታሊስት ስርዓት አይሎ በወጣበት ወቅት ቲያትሩ በደርግ ዘመነ ስልጣን የነበረውን የጥቅም ትስስር የሀገሪቱ ነዋሪ የደረሰበት ግፍ ብሎም የፖለቲካ አቅጣጫ መቀየሩንም ይዳስሳል። ከደርግም በኋላ ዛሬ ካፒታሊስት መሰል ስርዓትን በምታራምደዋ በፌዴራሏ ኢትዮጵያ የሚታየው የጥቅም ትስስር በቲያትሩ ምናብ መቀመጡን አሮን የሽጥላ ገልጿል። ደሞ አሁን ደግሞ ይባለው ሁኔታ ኢትዮጵያ ካፒታሊስት ስርዓትን መከተል ከጀመረች በኋላ የዲሞክራሲ የሚመስል ስርዓት ማራመድ ከጀመረች በኋላ ከምርጫዎች በኋላ የተነሱ አለመግባባቶች ብዙ ህይወትና ምስቅልቅልን ከፈጠሩ በኋላ ምዕራባውያን ከኢትዮጵያ ጋር ያላቸው ግንኙነት ኢትዮጵያ አካባቢዋን ሰላም የማስከበርና ጸረ ሽብርን የመከላከል ሚና ስለምትጫወት በዛ ጥቅም ላይ የተሳሰረ የምዕራባውያን ና የኢትዮጵያ ግንኙነት አሁንም በዚህ መልኩ ሆኗል። ስለዚህ ይሄውላ በሚሆንበት ጊዜ የኢትዮጵያ ሕዝብ የዲሞክራሲ ፍላጎት የነጻነት ፍላጎት፣ እነዚህ ከላይ በተጫኑ የጥቅምን ትስስሮች ምክንያት ተዳፍኖ ቆይቷል ነው አንደኛው። ሌላኛው ደግሞ ትልልቅ ጦርነቶች በዓለም ላይ የሚካሄዱት እነዚህ ጥቅም ያስነሷቸው ች ደግሞ እንዴት እያንዳንዱን አገር እንዴት እንደሚነኩ ነው። ለምሳሌ ኢትዮጵያውያን የምንኮራበት አንድ ነገር አለ። እሱ ምንድነው? በቅኝ ግዛት አለመገዛታችን ነው። ግን ጸረ ቅኝ ግዛት ውጊያ ስናደርግ ነው። አፄ ዮሐንስ በጸረ ኮሎኒያሊዝም ውጊያ ነው ዘመናቸውን ያሳለፉት። ከዛ በኋላ አፄ ምኒልክ ብዙ ውጊያዎችን አካሂደዋል። ኮሎኒያሊዝም ከተወገደ በኋላ ደግሞ ካፒታሊዝም እና ሶሻሊዝም በአለም ላይ ቀዝቃዛውን የአለም ጦርነት በሚያካሂዱበት ጊዜ በአለም ላይ ያለው ትልቁ ጦርነት እንደገና እኛ ሀገር ድረስ መጥቶ ደግሞ የእኛን ሀገር የፖለቲካ ሚዛን ሲያዛባት ማጥፋት ያገኘዋል ከዛ በኋላ ደግሞ እንደገና ጸረ ሽብርተኝነት በአለም ላይ ደግሞ አሁን በገነነበት ጊዜ በተለይ ደግሞ ሀያኛው ክፍለ ዘመን ከገባ በኋላ ባለው ጊዜ ደግሞ ሽብርተኝነት ሲባል ይሄ በአለም ላይ ያለው ጦርነት ደግሞ እንደገና ኢትዮጵያ ውስጥ ያለውን ሁኔታም ሚዛን ሲደፋ የቲያትር ባለሙያው አሮን እንደሚለው በኢትዮጵያ በፍጥነት ይቀያየር የነበረው ሁኔታ ቲያትሩን በሌላ ገጽ በእንጥልጥል እንድንጨርስ ሆኗል ሲል ተናግረዋል። አራቱ ገጸ ባህርያት በኢትዮጵያ ታሪክ ውስጥ አስደሳች ቲያትር ለማድረግ ትራጀዲ ለማድረግ ማለት ነው። የቱ ጋን ለውጠው ብለው ሲመካከሩ ነው እንግዲህ ቲያትሩን የምንመርቅበት ቀን ላይ እነ እስክንድር ነጋ ተፈቱ። ከፍተኛ የሆነ ተቃውሞ ኢትዮጵያ ውስጥ ተቀሰቀሰ። ስለዚህ አንድን ነገር በቃ አሳዛኝ ሆኖ ከመዝጋት እንደውም ምናልባት ሐፒ ስቶሪ የሚጀምረው አሁን ነው የሚል ነገር ለመለወጥ ተገደድን። ቲያትሩን የመጀመሪያው ሾ ከማሳየታችን አንድ ሰዓት በፊት እኛ ኦልሬዲ ሰብ ታይትል እያስገባን ነበር አዲስ መጨረሻውን እየለወጥን ማለት ነው። ቲያትሩ በሚታይበት በሁለተኛው ቀን ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣናቸውን ለቀቁ። ስለዚህ እንደገና ለሁለተኛው ሾው ደግሞ ያንን ነገር አስገብተን ተርኒንግ ፖይንት ላይ ያለ ነው የሚል አይነት ጥያቄ ፈጥረን ቲያትሩን ዘጋ ነው። እነዚህም ሁኔታዎች ነው እንግዲህ የሚዳስ ሰው የጥቅም መሳምት የሚለው ቲያትር አንድ ሰዓት ከአስር የሚዘልቀው ይህ ቲያትር ከሚኒሊክ ዘመነ መንግስት ጀምሮ እስከ ኢህአዴግ ዘመን ድረስ ያለውን የጥቅም ትስስር ይዳስሳል። በእርግጥ በዚህ አጭር ጊዜ ታሪኩን ሁሉ ማሳየቱ አይከብድም። ይከብዳል ግን ያው ቲያትሩ በጣም ፈጣን ነው። ስለዚህ ሰዎች እንዲከተሉት ይጠበቃል። ያው በፍጥነቱን ኢንፎርሜሽኑ ይሰጣል። ያው ያሉበት ሁኔታ ምናምን አክተሮቹም ወዲያው ወደ ይቀያይራሉ ሮል ይቀያይራሉ ቶሎ ቶሎ፣ እና ያን ነገር ያው ሰዎች ይከታተላሉ ብለን ጠብቀን ነበር። ሊከታተሉት እንደሚችሉም የሙከራ ፕሮግራሞችን አዘጋጅተን ተመልክተውት፣ ሰዎች አይ ይህን ነገር ሊከታተሉት ይችላሉ ብለን አስበን ነበረ። እንደዛም ተሳክቷል። ለምሳሌ በአሁኑ አጼ ሚኒሊክ ሆኖ ነው የሚጫወተው። ኩፍያውን በማውለቅ ብቻ እና ኩፍያውን በመቀየር ደግሞ የደርግ ወታደር ሆኖ ወዲያው ሊለውጥ ይችላል ዛጋ። ስለዚህ ቲያትሩ ሶስት አይነት ሌቭል አለው። አንደኛ ቲያትሩ ራሱ አዛን አክተር የምታያቸው ሰዎች ናቸው እዛጋ። ሁለተኛው ሌቭል ደግሞ እዛ ጋ የተሰበሰቡበት ምክንያት ምንድነው? ኦብጀክቲቭ አድርጎ የሚተረከው ታሪክ አለ። ሶስት አክተሮች አንድ ኢትዮጵያዊ ጸሐፊ እኔ የምጫወተው ካራክተር የኢትዮጵያን ታሪክ ጥሩ ታሪክ ላድርገው ብሎ እና ያቺን ተርኒክ ፖይንትን የሚፈልገው በዛ ቲያትር ውስጥ ማለት ነው። ያ ሁለተኛው ሌየር ነው። ሶስተኛው ሌየር ደግሞ እነዛ አክተሮች ከዚህ የኢትዮጵያ ታሪክ ወደ ጥሩ የሚለወጥበትን ቦታ እንፈልግ ብለው በሚገቡበት ጉዞ ውስጥ ራሳቸውን ወደ ሚልክነት የቀየረው ሰውዬ እንደገና ወደ ደርግ ወታደርነት ይቀይራል። ኖርማል አክተር የነበረችው ደግሞ እንደገና ደግሞ ኃይለስላሴን ሆና ስትጫወት ያለ ሰዎች ሜካፕና ልብስ መለወጥ አይጠበቅባቸውም። ያው ይህም አንደኛው የድረ ዘመናዊ ቲያትር ያመጣው ፍሪደም ነው ማለት ትችላል። የኢትዮጵያን ታሪክ በቲያትር መልክ ጽፎ ከውጭ ዜጎች ጋር በምዕራቡ ዓለም በቲያትር መድረክ ማቅረብ አይከብድም። ለቲያትርና ፊልም ስራ ባለሙያው ለአሮን የሺጥላ በመጨረሻ እየቀረበለት ጥያቄ ነበር። አሚን ይፈትናል ብዙ የትምህርት ጊዜ አሳልፊ ያለውኝ በተለይ ደግሞ የቲያትር ትሬንድ የተለወጠበት መልኩ በጣም ከፍተኛ የሆነ ለውጥ አሳይቷል። በተለይ በዚህ 20 ሴንቸሪ ውስጥ ማለት ነው። ምክንያቱም ቲቪ ከተጀመረ በኋላ ቲቪ ሲመጣ ስለዚህ ቲያትር በፊት እንደነበረው የድራማ የማሳየት እንትኑን ለሲኒማ እና ለቲቪ ድራማዎች ትቶ ወደ ጎን ትቶ ሞር ፎርም ላይ ያተኮረ ከሰዎች ጋር ኢንተራክት ማድረግ፣ ሰዎችን የቲያትሩ ፓርት ማድረግ። አሁን እኛ ላይም እንደሱ አይነት ነገሮች ይታያል። ለምሳሌ ሰዎች የምርጫውን ውጤት ያዩትን እንዲናገሩ የምንጠይቅበት እና ትንሽ እንደ ዲክታተርሺፕ ላብን ውስጥ እንደማስገባት እንደምና ሲሙሌተር ውስጥ እናስገባቸዋለን። ላይክ ዲክታተርሺፕን ኤክስፒሪየንስ እንዲያደርጉት ትንሽ ማለት ነው። እና ይሄ ይሄ ነገሮች የፈጠረልን ይሄ ድረ ዘመናዊ የሚባለው የቲያትር ስታይል ነው። ያ በምን ይገለጻል? አንደኛ ያ ስታይል ለኢሞሽን ወይ ለስሜት አይሄድም። ለምሳሌ እኛ በተለምዶ የምናውቃቸው ኮሜዲ፣ ትራጀዲ ወይ ደግሞ ሜሎድራማ፣ ትራጃይ ኮሜዲ እነዚህ ጀኖሮቹ ከምን እንደሚነሱት ሰዎች ወደ የሚወስዱበት ኢሞሽን ነው። ይሄኛው ግን ሰዎች እንዲመራመሩ አንደስታንድ ያሉ ልክ አንድ ሰው ስዕል አይቶ አብስትራክት ስዕል ወይ ደግሞ ኤክስፕሬሽኒስት የሆነ ስዕል አይቶ እንደሚናገረው ይሄኛውም እነዚያ አንደስታንድ እንድታደርገው እንድታደንቀው ነው የሚሄደው። ይሄ የዚህ የድረ ዘመናዊ የቲያትር አይነት ነው። ስለዚህ እነዚህ ነገሮች እኛ ሀገር በትልቁ መድረክ ላይ በምናያቸው ቲያትሮች ላይ ምናልባት ገና እየመጣም ሊሆን ይችላል አላቅም። የኢትዮጵያ ታሪክ ከምኒልክ ዘመነ መንግስት ጀምሮ እስካሁን እስካለንበት ጊዜ ድረስ የነበረው የመንግስታት የጥቅም ትስስር እንዲሁም የሕዝቡን የዲሞክራሲ የነፃነት ጥያቄን የሚዳስሰው ቲያትር በስዊዘርላንድ ዜጎች፣ ጋዜጦች፣ መጽሔቶች ላይ ሳይቀር አድናቆትን ተችሯል። በቀጣይ ወደ ጀርመንና ወደ ሌሎች የአውሮጳ ሀገራት መድረኮች ለመቅረብ በዝግጅትም ላይ ነው። የቲያትሩን ደራሲ ጨምሮ ሁለት ኢትዮጵያውያን፣ ሁለት የስዊዘርላንድ ዜጎች የሚተውኑበት የቲያትር ደራሲ አሮን የሽጥላ ለሰጠን ቃለ ምልልስ በዶች በለስን በማመስገን መሰናዶዬን አጠናቅቃለሁ። አዚብ ታደሰ ነኝ። ጤና ይስጥልኝ።